ባለፈው ሳምንት በሀገሬ ሾው በሰሜን ኢትዮጵያ ጦርነት ወደ ሙሉ ማጥቃት አለመግባቱን የኢትዮጵያ መከላከያ ሰራዊት አስታወቀ። ለሀገር ውስጥ የብዙሀን መገናኛ ጋዜጠኞች ዛሬ መግለጫ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ዴሲሳ የመንግስት ጦር ከህወሓት በኩል ተከፍቷል ያሉትን ጥቃት በመከላከል ላይ ብቻ እንደሚገኝም ተናግረዋል። መንግስት አሁንም ለሰላም ዝግጁ መሆኑን ገልጠው ዓለም አቀፉ ማህበረሰብ በህወሓት ላይ ጫና እንዲያደርግም ጠይቀዋል። በሌላ በኩል የትግራይ ክልል መንግስት ፍላጎቱ ግጭቱን በሰላማዊ መንገድ መፍታት ነው ሲሉ የህወሀት ስራ አስፈጻሚ ኮሚቴ አባልና የፓርቲው ቃል አቀባይ አቶ ጌታቸው ረዳ ተናግረዋል። በወቅታዊ ጉዳይ ላይ ለክልሉ ቴሌቪዥን ጣቢያ በሰጡት መግለጫም በትግራይ በኩል ከፌዴራሉ መንግስት ተከፍቶብናል ያሉትን ጥቃት ከመከላከል ያለፈ ፍላጎት የለንም ነው ያሉት። ይህ በእንዲህ እንዳለ ጦርነቱ በተካሄደባቸው አካባቢዎች የሚኖሩ ሰላማዊ ሰዎች ቀዳሚ ፍላጎታቸው የሰላም ጥያቄ መሆኑን ኢሰመኮ በምርመራ ማረጋገጡን የገለጹት የኮሚሽኑ ምክትል ዋና ኮሚሽነር ራኬብ መሰለ፣ ሁሉም የጦርነቱ ተሳታፊ ኃይሎች ለማህበረሰቡ ፍላጎት ቅድሚያ እንዲሰጡ ሲሉ ጠይቀዋል። የኢትዮጵያ አየር ኃይል መቀሌ ውስጥ ፈጽመዋል በተባለው የአየር ጥቃት ስለደረሰው ጉዳት እንዲሁም የህወሓት ተዋጊዎች ቆቦ ውስጥ በሰላማዊ ሰዎች ላይ ጥቃት መፈጸማቸውን በሚጠቁሙ ሪፖርቶች ላይ ኮሚሽኑ መረጃ እያሰባሰበ መሆኑንም ጨምረው ገልጠዋል። የዚህን ዘገባ ዝርዝር የተጠናቀረው በአዲስ አበባ ዘጋቢያችን ኬኔዲ አባተና በመቅሌው ዘጋቢያችን ሙልጌታ አጽበሀ ነው። ሙልጌታ አጽበሀ ካጠናቀረው እንነሳ። የህዝባዊ ወያነ ሐርነት ትግራይ ህወሀት ስራ አስፈጻሚ ኮሚቴ አባል ናም የፓርቲው ቃል አቀባይ አቶ ጌታቸው ረዳም በሰጡት ማብራሪያም ከኢትዮጵያ መንግስት ጋር ግጭቱ በሰላማዊ መንገድ ለመፍታት እንቅስቃሴ ሲደረግ ነበር ብለዋል። ሆኖም ለሰላም ሂደቱ ያደናቀፈ ያሉት የከባድ መሳሪያ ድብደባ በምዕራብ ትግራይ በኩል ወደ ደደቢት አቅጣጫ በኢትዮጵያ መከላከያ ሰራዊት ተካሂዷል። ቀጥሎም በደቡብ ትግራይ ጥቃት ተፈጽሞብናል። በዚህም ወደ ውጊ ውጊያ ተገብቷል፣ በማለት ነው የተናገሩት። በዚህ ጉዳይ የኢትዮጵያ መንግስት በሰጠው መግለጫ ድብደባው እንዳልፈጸመና በነሐሴ 18 2014 ዓ ም ዳግም የተጀመረው ውጊያ ደግሞ ህወሀት ነው የጀመረው ብሎ ነበር። አቶ ጌታቸው ረዳ በመግለጫቸው በደቡብ ትግራይ አቅጣጫ የተጀመረብን ያሉት ጥቃት ተከላክለን ወደ ጸረ ማጥቃት ተሻግረናል ብለዋል። ሌላ አጀንዳ የለንም፣ የትግራይ ህልውናን ከማረጋገጥ በስተቀር የትግራይ ህዝብ የሚበላውን እንዲያገኝ የሚበላበት እንጂ የሚበላበት ሁኔታ መፈጠር አለበትም ብለን ነው እየተንቀሳቀስን ያለ ራሱን በራሱ ማስተዳደር የሚያስችል መብቱን የደፈሩበትን ወገኖች በየሰፈሩ በጥይት እየቆሉት፣ ወንዝ ላይ እየወረወሩት ሊያጠፉት የሚፈልጉትን ጠላቶች መቋቋም ብቻ ነው ፈል የትግራይ ህዝብ ከአማራ ህዝብ ጎረቤትና የተዛመደ ነው ብለው ካሁን በፊት የተፈጸመው ደም መቃባት ሊበቃ ይገባል ብለን እናምናለን። አማራ ክልል የውጊያ ማዕከል ለማድረግ እየተሰራ ያለው መቆም አለበት በማለት ነው የተናገሩት። ከማንም ጋር ሂሳብ የምናወራዱ ምክንያት የለንም። አሁን በሰላም መኖር ነው የምፈልገው። በምንም መልኩ አማራ የጦር አውድማ የማድረግ ፍላጎት ያለውን ኃይል ህልም እንዳታሳኩ፣ የአማራ ወጣቶች ተጠንቀቁ። የአማራ ህዝብ ከቦታው የሚፈናቀልበት ምክንያት መኖር የለበትም። የእርዳታ እንቅስቃሴ ካለ የእርዳታው ይቀጥል። በእኛ በኩል ሰራዊታችን ይህንን ከማስፈጸም ውጭ እድሜ ልካችንን ጎረቤት ወንድም ሆነን ከምንቀጥለው ህዝብ ጋር ደም ተጨማሪ ደምንቃባበት ምክንያት የለም። አሁንም እንደ ትግራይ ፍላጎታችን ግጭቱ በሰላማዊ መንገድ እንዲፈታ ነው ሲሉ ነው አቶ ጌታቸው ረዳ የገለጹት። ህዝባችን እርዳታ ሊደርሰው ይገባል። ህዝባችን የሚገባው የባንክ የሰርቪስስ አገልግሎት ሊያገኝ ይገባል። በጠላት እጅ የወደቀ በወራሪ እጅ የወደቀ ህዝባችን አስተዳደሩ እንዲመለስለት፣ ነፃ እንዲወጣ እንፈልጋለን። በዚህ ሁሉ ደረጃ ይህንን ለማስፈጸም የሚያስችል ሁኔታ እስካለ ድረስ ሰላም ተኩስ አቁም የማይደረግበት ምክንያት የለም። የተኩስ አቁም የምናደረገው ስለ ጠንከርን፣ ስለደከምን፣ ስላሸነፍን፣ ስለተሸነፍን፣ ሌላው ዓለም ተጽዕኖ ስላረግብን ስላረገብን ስላረግብን አይደለም። የፖለቲካ መሪዎች፣ የወታደራዊ መሪዎች ለሰላም ያለን ፍላጎት አሳምረው ያውቃሉ። በሰላማዊ መንገድ ሁሉን ማስፈጸም ምንችል ብለን ካመንን ተጨማሪ ዋጋ የምንከፍልበት ምክንያት የለም። እንደ ትግራይ መንግስት አሁን ቢሆን ያለውን ግጭት በሰላማዊ መንገድ ለማቆም ዝግጁ መሆናችንን መግለጽ ነው ስለፈልገው፣ ዓለም አቀፍ ማህበረሰብ የጀመረው የሰላም ሂደት አጠናክሮ በመቀጠል ያጠፋው አካልም በስም ጠርቶ ሊያወግዝ ይገባል ሲሉ ነው የገለጹት። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም። አድማጮች አሁን ደግሞ ቀደም ሲል በመግቢያችን እንዳሰማናችሁ የኢትዮጵያን መከላከያ ሰራዊት የመንግስት ኮሚኒኬሽን አገልግሎት በዛሬው ዕለት የሰጠውን ጋዜጣዊ መግለጫና የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ጦርነቱ በተካሄደባቸው አካባቢዎች የሚኖሩ ሰላማዊ ሰዎችን ፍላጎት በሚመለከት ላቀረበው ጥሪ ኬኔዲ አባተ ወደ አጠናቀረው ዘገባ እናልፋለን። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ዴሲሳ ወቅታዊ ጉዳዮችን በተመለከተ ዛሬ ለሀገር ውስጥ መገናኛ ብዙኃን መግለጫ በሰጡበት ወቅት ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ለተነሳላቸው ጥያቄ ሲመልሱ ህወሀት የሰላም አማራጮችን ወደ ጎን በመተው ጥቃት በመፈጸም ጦርነቱን ዳግም ስለመቀስቀሱ ገልጸዋል። ሆኖም የመንግስት ጦር እስካሁን በህወሀት ተፈጽሟል ያሉትን ጥቃት ከመከላከል ባለፈ ወደ ማጥቃት እርምጃ እንዳልገባ ነው የተናገሩት። ሰላም ያለመስዋዕትነት የማይገኝ ጉዳይ ስለሆነ ዓለም የዓለም ማህበረሰብም ቀደም ብሎ የኢትዮጵያ መንግስት በተደጋጋሚ ለሰላም ያለውን ቁርጠኝነት አሳይቷል። የሰላም የተደራዳሪ ቡድን ኮሚቴ አቋቁሞ ሰነዶችን አዘጋጅቶ በአፍሪካ ህብረት የሚመራውን የሰላም ዝግጅቶችን ሲያደርግ ቆይቷል። አሻፈረኝ በማለት የወያኔ ቡድን ጥቃት ፈጽሞብናል። ጥቃት ቢፈጸምም ከመከላከል አልፎ ወደ ማጥቃት አልገባም። አሁንም የመንግስት ተቋም ከዚህ የፈነገጠ የለም። የዓለም ማህበረሰብ በወያኔ ላይ ወደ ሰላማዊ መንገድ እንዲመለስ ጫና እንዲያደርግ፣ ነገር ግን ደግሞ ከዚህ የከፋ ጉዳት በህዝባችን ላይ እንዳይደርስ የጸጥታ አካላትም ህዝቡን በማስተባበር እየመከቱት ነው የሚገኙት። በሌላ በኩል አስቀድመው ጥቃት የፈጸሙት የፌዴራል መከላከያ ሰራዊትና የአማራ ኃይሎች መሆናቸውን የህወሓት ባለስልጣናት ባወጧቸው መግለጫዎች ማመልከታቸው አይዘነጋም። ጦርነቱ ዳግም በተቀሰቀሰበት ዕለት፣ ባለፈው ረቡዕ ነሐሴ 18 2014 ዓ.ም ማለዳ ላይ የትግራይ ወታደራዊ ኮማንድ አወጣ በተባለው መግለጫ በደቡባዊ ግንባር በፌዴራል መከላከያና በአማራ ኃይሎች ተከፈተብን ላለው ጥቃት ከመከላከያ ሰራዊት በተጨማሪ የአማራ ልዩ ኃይል ክፍለ ጦሮች እንዲሁም ሞሎ ፋኖና ሚሊሻዎች አስቀድመው ለቀናት ዝግጅት ሲያደርጉ እንደነበር ገልጿል። ይሁን እንጂ ጦርነቱ በተቀሰቀሰ ማግስት የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ በሰሜን ወሎ ዞን ወልዲያ ከተማ ተገኝተው ለከተማዋ ነዋሪዎች ባደረጉት ንግግር ጦርነቱን የከፈተው ህወሓት መሆኑንና የአማራ ኃይሎች ከመከላከያ ጋር በመተባበር በመመከት ላይ መሆናቸውን አብራርተዋል። ያለ ጦርነት መኖር የማያውቀው ወራሪው ወያኔው ቡድን የጦርነት ነጋት እየጎሰመ በየጊዜው ወረራ ፈጽማለሁ ሲል መቆየቱም የሚታወቅ ነው። ባለው መሰረት ያለ ጦርነት መኖሩን በመሆኑ አሁንም ራሱ ወረራ ለመፈጸም ጦርነቱን በሰሜን ወሎ ዞን ከፍተዋል። ዶክተር ይልቃል አክለውም አሁንም ቢሆን መንግስት ለሰላም ዝግጁ እንደሆነ ገልጸዋል። የአማራ ህዝብ ሰላም ፈላጊ ህዝብ ነው። የአማራ ህዝብ ሌላውን ለመውረር አልሄደም። የአማራ ህዝብ ስለተወረረና ስለተጠቃ ብቻ የተነሳ ህዝብ ነው። የአማራ ህዝብ ህልውናው ስለተደፈረ ብቻ የተነሳ ህዝብ ነው። ሁለቱ አካላት ጣታቸውን እየተቀሳሰሩ ጦርነቱ በቀጠለበት በአሁኑ ወቅት ታዲያ ውጊያ እየተካሄደ በሚገኝበት የሰሜን ወሎ ዞን ሰላማዊ ሰዎች ለተለያዩ ጉዳቶች በመጋለጥ ላይ ናቸው። የወልዲያ ከተማን ጨምሮ ከሌሎችም የጦርነት ቀጣናዎች ብዙዎች ጦርነቱን በመሸሽ ከመኖሪያ አካባቢያቸው በመፈናቀል ላይ ይገኛሉ። በትናንትናው ዕለት ለአሜሪካ ድምፅ አስተያየታቸውን የሰጡ አንድ የወልዲያ ከተማ ነዋሪ የሰላማዊ ሰዎችን መፈናቀል በተመለከተ ተከታዩን አስተያየት መስጠታቸው ይታወሳል። ወልዲያ አካባቢ በተፈጠረው ችግር ምክንያት ከወልዲያ ሚኒበር ድረስ አርባ አምስት ኪሎ ሜትር በእግር መጥቼ ቤተሰቦች ወዳሉበት ደሴ ከተማ ለመምጣት ያው ከሚኒበር በኋላ መኪና ጊዜ ወደ ደሴ እየመጣው ነው። ጦርነቱ ቅርብ ነበር ለወልዲያ፣ አው ተኩስ ድምፅ ይሰማናል ካሉ አካባቢ ወልዲያ ሆነ የከባድ መሳሪያ ድምፅ ይሰማናል። አሁን ላይ የዩኒቨርሲቲ ተማሪና አስተማሪ ነው በብዛት እየወጣ ያለው። ያው ልጆችም ከመሆናቸው አንጻር ተኩስም አዲስ ከመሆናቸው አንጻር ዩኒቨርሲቲ ለቀው ወደ ቤተሰቦቻቸው በእግራቸው አዳራቸውን ሁሉ ለቀው ይሄዱ ያለበት ሁኔታ ነው ያለው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ትናንት ባወጣው መግለጫ ከዚህ ቀደም በተደረጉ ጦርነቶች በትግራይ በአማራና በአፋር ክልሎች በሚገኙ ሰላማዊ ሰዎች ላይ እስከ ግድያ የሚደርሱ የተለያዩ ኢሰብአዊ ተግባራት መፈጸማቸውን እንዲሁም ማህበራዊ አገልግሎት ሰጪ ተቋማትን ጨምሮ በንብረት ላይ ከፍተኛ ውድመት መድረሱን በማስታወስ ይህ ሁኔታ በድጋሚ እንዳይከሰት ሁሉም ተፋላሚ ወገኖች ግጭቱን እንዲያቆሙና ውይይት እንዲጀምሩ ጥሪ አቅርበዋል። የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ የኮሚሽኑን መግለጫ በተመለከተ አስተያየታቸውን ሰጥተውናል። እንግዲህ ይሄ ለሶስተኛ ጊዜ እንደገና የተቀሰቀሰ ግጭት ስለሆነ ከዚህ በፊት የነበረውን ሁኔታን አስታውሰን በተለይ የሰብአዊ መብቶች ኮሚሽን ያደረጋቸው ሁለት ምርመራዎች ያሳዩትን ግኝቶች አስታውሰን የበፊቱን ጥፋት አስታውሰን እንደዚ አይነት ነገር እንዳይደገም ሁሉም ወገን ይህንን ትኩረት ሰጥቶ ወደ ሰላማዊ ድርድር እንዲመለስ፣ ሰዎች እንዳይጎዱ፣ ንብረት እንዳይጠፋ ለማስታወስ ነው። ይህንንም እንግዲህ ስናስታውስ ሁለቱን ወገኖች ብቻ ሳይሆን ሚዲያንም፣ ሲቪክ ማህበራትንም በተለይ ደግሞ ዓለም አቀፍ ማህበረሰብም ይህንን ትኩረት ሰጥቶ አስፈላጊውን ፕሬዠር እንዲሰጥ ወይም ጉትጎታ እንዲያደርግ ለማስታወስ ነው። ለጦርነቱ ዳግም መጀመር አንዳቸው ሌላኛቸውን ተጠያቂ እያደረጉ መሆናቸውን በማንሳት በዚህ ላይ የኮሚሽኑን ሀሳብ እንዲያጋሩን ላነሳንላቸው ጥያቄም ወይዘሮ ራኬብ ምላሽ ሰጥተዋል። በኮሚሽኑ በኩል ከሌ የጀመረው ከሌ አልጀመረውም የሚለውን ለማጣራት ጊዜም ባናገኝም፣ ግን በተለይ ደግሞ በቅርቡ አማራና አፋር አካባቢ ኮሚሽኑ ራሱ ማህበረሰቡን የማወያየት ወደ እርቅ ወደ ውይይት ወደ ማገገሙ የምንሄድበትን ሁኔታ ለማመቻቸት በተለይ ደግሞ በግጭቱ እና በጦርነቱ ሂደት የተጎዱ ወገኖችን ማካካሻ የሚያገኙበት እውነትን ፍለጋን በተመለከተ ውይይቶች አድርገን ነበርና ያለው ተጎጂም እንኳን የነበረው ማህበረሰብ በቃ ቁርሾውን ትቶ ወደ ሰላም ወደ እርቅ ለመሄድ ፈቃደኛ እና ዝግጁ ስለሆነ ያንን መሰረት አድርገን ያሉት ወገኖች ማህበረሰቡን፣ ህብረተሰቡን፣ ሰዎችን እንወክላለን የሚሉት ወገኖች ግጭቱ ላይ ያሉት ቅድሚያ ለማህበረሰቡ ፍላጎትና ተስፋ ቅድሚያ ሰጥተው ይህንን ግጭት እንዲያቆሙት ነው። አሁን ከሌ ጀመረው ከሌም አልጀመረውም የሚለው ላይ ሳይሆን ትኩረት ያደረግ ነው። ማህበረሰቡ ራሱ ሰላምን ነው የሚፈልገው፣ እርቅን ነው የሚፈልገው። ስለዚህ ይሄንን ነገር እናንተም የማስፈጸም ግዴታ አለባችሁ የሚለው ላይ ትኩረት ለመስጠት ነው። በቀደሙት የሰሜን ኢትዮጵያ ጦርነቶች የተፈጸሙ የሰብአዊ መብት ጥሰቶችን ለመመርመር በተመድ የሰብአዊ መብቶች ኮሚሽን ምክር ቤት ትናንት ባወጣው መግለጫ በመቀሌ በሚገኝ የመጫወቻ ስፍራ ላይ በሰላማዊ ሰዎች ላይ ጉዳት ስለመድረሱ፣ እንዲሁም በአማራ ክልል በቆቦ ሰላማዊ ሰዎችን ኢላማ ያደረገ አዲስ ጥቃት ስለመፈጸሙ የሚገልጹ ዘገባዎች መውጣታቸው አሳስበውናል ብሎ ነበር። የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ እነዚህን ጥቃቶች በተመለከተ ኮሚሽናቸው መረጃዎች በማሰባሰብ ላይ እንደሚገኝ ተናግረዋል። ያው ክትትሉን እያደረግን ነው፣ መረጃም እያሰባሰብን ነው። ያው የኛ አይነቱ ክትትልና ምርመራ ትንሽ ጊዜ የሚፈጅ ነው። በሁለቱም በኩል ያለውን ሁኔታ መሰብሰብና ማመሳከር ስለሚፈልግ አሁን ይሄን የታተልን ቦታው ላይ ካሉ ሰዎችም መረጃና ማስረጃ ለማሰባሰብ እየሞከርን ነው። ግን ይሄን ያህል ነው ማለት የምንችልበት ሁኔታ ላይ አይደለንም አሁን። ነገር ግን ጥቆማዎች ይመጡላችኋል? አዎ። ምንም እንኳን የሰላም ተማጽኖዎች ከተለያዩ የሀገር ውስጥና ዓለም አቀፍ አካላት በመቅረብ ላይ ቢሆኑም ዳግም የተቀሰቀሰው ጦርነት ከመርገብ ይልቅ በየቀኑ እየተባባሰ በመሄድ ላይ ነው። ከጦርነቱ መቀስቀስ በፊት እየተደረገ በነበረው የሰላም ሂደት የኢትዮጵያ መንግስት ድርድር መካሄድ ያለበት ያለምንም ቅድመ ሁኔታ ነው የሚል አቋም ሲይዝ፣ ህወሀት በበኩሉ የመሠረታዊ አገልግሎቶችን መመለስና ሌሎች መሰል ቅድመ ሁኔታዎችን ማስቀመጡ አይዘነጋም። ለአሜሪካ ድምጽ ኬኔዲ አባተ። Ah, ah, Not this